drill 2 ስራ ቢኖረው ይመጣል። ስራ እንዳለው ይመጣል። ወንድም ቢኖርህ ጥራው። ወንድም እንዳለህ ጥራው። ገንዘብ ቢኖራቸው ይሰጡሀል። ገንዘብ እንዳላቸው ይሰጡሀል። ቀኑ ጥሩ ቢሆን ይመጣል። ቀኑ ጥሩ እንደሆነ ይመጣል። ጊዜ ቢኖረኝ እሄዳለሁ። ጊዜ እንዳለኝ እሄዳለሁ። ወንድሙ አሜሪካ ቢሆን አየዋለሁ። ወንድሙ አሜሪካ እንደሆን አየዋለሁ። መኪና ቢኖርሽ ስጫት። መኪና እንዳለሽ ስጫት። መኪናህ ጥሩ ቢሆን እፈልገዋለሁ። መኪናህ ጥሩ እንደሆን እፈልገዋለሁ። ከተማው ቅርብ ቢሆን አልማዝን እነያት። ከተማው ቅርብ እንደሆን አልማዝን እነያት። ወደ ከተማ ለመሄድ ፈቃደኛ ነህ? ራሴን አሞኛል እንጂ ለመሄድስ ፈቃደኛ ነበርሁ። ረጃጅም ወንድሞች አሏችሁ? ሁሉም ረጃጅሞች አይደሉም። እርቦህ እንደሆነ ሄደን ምሳችንን እንብላ። መራብ እርቦኛል፣ ግን አሁን ስራ አለብኝ። መሀንዲስ መሆን ትወዳለህ? አዎን በጣም እወዳለሁ። ውሃ ቢጠማን ምን እናደርጋለን? ወደ ሆቴል ቤት እንሄዳለን። የእርሻ ትምህርት በጣም ጠቃሚ ይመስላችኋል? አዎን፣ በጣም ጠቃሚ ነው። ከበደ ለምን በጊዜ ሄደ? ስለ ራበው እራቱን ሊበላ ሄደ። ራሳችሁን አሟችኋል? የለም፣ አላመመንም። እግርህን ቢያምህ ምን ታደርጋለህ? አዲስ መኪና እገዛለሁ። ሽማግሌ አባት አሉሽ? አዎን አባቴ ሽማግሌ ናቸው። በአገር ውስጥ ብዙ ወጣቶች አሉ? የለም፣ ወጣቶች በብዙ አይገኙም። ተሰማ ምን አለህ? ጠምቶኛል አለኝ። ረጃጅም ልጆች ለምን ወደዚህ መጡ? ሲኔማ ለማየት መጡ። ወጣት መሆን ትወዳለህ? እንደ ሌሎቹ ሁሉ ወጣት መሆን እወዳለሁ። ገንዘብ ማግኘት ለምን ትፈልጋለህ? አንድ ለእርሻ የሚሆን መሬት ለመግዛት አስቤ ያለሁ። የሰማኸውን ነገር ልታምነው ቻልህ? ለማመን አስቸገረኝ። ኢትዮጵያን ለማየት ፈቃደኛ ነህ? አዎን፣ በጣም ፈቃደኛ ነኝ። እርሻቸውን ቢያስፋፉ ጥሩ ይመስልሃል? አዎን፣ በጣም ጥሩ ነው። ልጅሽ ምን ይማራል? መሐንዲስነት ይማራል። በኢትዮጵያ ውስጥ ብዙ መሀንዲሶች አሉ። ጥቂቶች በየቦታው ይገኛሉ። ዮሐንስ ለምን ተኛ? ታምም ያለሁ ብሎ ተኛ። ብዙ ብርጭቆ ጠላ ለምን ጠጣ? ውሃ ስለ ጠማው ነው።